يتبع برت منغستات درجت يأيد ቀንሷል ሲባል እየጨመረ የመጣውን በኤች አይ ቪ የመያዝ ሁኔታ ዙሪያ ላይ የተሻለ ለመስራት ጥሪ አቅርቧል። እንደ አውሮፓውያን አቆጣጠር በ1997 ዓመተ ምሕረት በዓለም አቀፍ ደረጃ በተደረገው ጥናት አዋቂዎችና ልጆች በኤች አይ ቪ የመያዝ እድላቸው ከተመዘገበው አጠቃላይ 3 ሚሊየን ከሚሆነው ቁጥር አርባ በመቶ ያህሉ ቀንሷል። ህጻናትን ከቫይረሱ በመከላከል ዙሪያ በሰፊው በመሰራቱም እንደ አውሮፓውያን አቆጣጠር በ2001 ዓመተ ምሕረት ከተመዘገበው የህጻናት የመያዝ ያዝ ቁጥር ሰባ በመቶ ቀንሶ ታይቷል። በኤችአይቪ የተያዙ አዳዲስ አዋቂዎች ላይ በተደረገው ጥናት ግን በሁለት ሺ አስር አመተ ምህረት ከተመዘገበው ቁጥር ጋር ሲታይ ምንም አይነት ለውጥ አላሳየም። ለአምስት ዓመታት ቁጥሩ 1.9 ሚሊዮን ላይ ቆይቷል። የተባበሩት መንግስታት ድርጅት የኤድስ ቢሮ ዋና ዳይሬክተር ሚሼል ሲድቤ እንዳሉት ኤች አይ ቪን ለመከላከል በመላው ዓለም አሁንም በስፋት መሰራት ይኖርበታል። የአምስት ዓመት የስራ ጊዜ ይኖረናል። ይህንን አምስት ዓመት በጋራ በመተባበር ኤችአይቪን መዋጋት አለብን። ኃይላችንን አሰባስበን በእቅዳችን መሰረት የበሽታውን ስርጭት ተቆጣጥረን በሁለት ሺ ሰላሳ አመተ ምህረት ይህንን በሽታ ማጥፋት ይኖርብናል። ዘገባው እንደሚያመለክተው በምስራቅ አውሮፓና በመካከለኛው እስያ ከ ሁለት ሺ አስር እስከ ሁለት ሺ አስራ አምስት ከተመዘገበው ጋር ሲተያይ በኤች አይ ቪ የተያዙ የሰዎች ቁጥር በሀምሳ ሰባት በመቶ መጨመሩ ታውቋል። ዘገባው እንደሚለው ሰማኒያ በመቶ የሚሆኑት በቅርቡ በሩሲያ ምርመራን አድርገው በደማቸው ውስጥ ኤች አይ ቪ ኤድስ የተገኘባቸው ሰዎች ናቸው። ኤች አይ ቪን በመከላከል ዙሪያ ላይ ለሚሰሩት ባለሙያዎች በኤች አይ ቪ የሚያዘው የሰው ቁጥር በዚህ ያህል መጨመሩ አስደንጋጭ ሆኗል። የተባበሩት መንግስታት ድርጅት የኤድስ ቢሮ አስተባባሪ ዋና ስራ አስኪያጅ ካርል ድህን ለቪኦኤ እንደገለጹት አሁን ለኤች አይ ቪ በመጋለጥ ከፍተኛ ቁጥሩ የሚታየው ከሰሀራ በስተ ደቡብ የሚገኙ የአፍሪካ ሀገሮች ላይ ነው። ለኤች አይቪ ከተጋለጠው ሕዝብ ቁጥር እኩሌታው በምስራቅና በደቡብ አፍሪካ የሚኖር ነው። ለቫይረሱ የመጋለጥ እድል በመጠኑ የቀነሰ ቢመስልም ትግላችንን አሳክተናል ብለን ሙሉ በሙሉ መናገር ግን አያስችለንም። በምስራቅ አውሮፓ አዲስ ለቫይረሱ የሚጋለጡ ሰዎች ቁጥር መጨመር ቢያሳስብም በምስራቅ አፍሪካና ደቡብ አፍሪካ እንዳለው ግን አያሳስበንም። ዘገባው እንደሚያመላክተው ከሰሃራ በስተ ደቡብ በሚገኙ የአፍሪካ ሀገሮች የሚገኙ ወጣት ሴቶች ለኤች አይ ቪ በጣም የተጋለጡ ናቸው። በቅርቡ ሰባ አምስት በመቶ የሚሆኑት ኤች አይ ቪ የተገኘባቸው ከአስር እስከ አስራ እድሜ ላይ የሚገኙ ወጣት ሴቶች ናቸው። በኤችአይቪ የመያዝ ቁጥሩ መጨመር አሳሳቢ የሆነው የህብረተሰብ ክፍል በተመሳሳይ የጾታ የግብረ ስጋ ግንኙነት፣ በተለይም በወንዶች መካከል፣ በሴተኛ አዳሪነት የሚተዳደሩና የነሱ ደንበኞች፣ እንዲሁም በመርፌ ያደንዛዥ እጽ ተጠቃሚዎች እና በእስር ላይ የሚገኙ ሰዎች ናቸው። እንደ አውሮፓውያን አቆጣጠር በ1985 ዓ ም የተመሰረተው ዓለም አቀፉ የኤድስ ስብሰባ 180 የሚሆኑ ሀገሮች ይሳተፉበታል። ይህ ስብሰባ በደርባን ደቡብ አፍሪካ ከፊታችን ሰኞ ጀምሮ ለአንድ ሳምንት ይካሄዳል። ይህንን ዓለም አቀፍ ስብሰባ ለሁለተኛ ጊዜ ነው ደቡብ አፍሪካ ደርባን የምታስተናግደው።